ትንቢተ ኤርምያስ ምዕራፍ ዘጠኝ ተወግተው ስለ ሞቱ ስለ ሕዝቤ ሴት ልጅ ሰዎች ሌሊትና ቀን አለቅስ ዘንድ ራሴ ውኃ፣ ዓይኔም የእንባ ምንጭ በሆነልኝ። ሁሉም አመንዝሮች የአታላዮች ጉባኤ ናቸውና ሕዝቤን እተዋቸው ዘንድ ከእነርሱም እለይ ዘንድ በምድረ በዳ የመንገደኞች ማደሪያን ማን በሰጠኝ። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ በምድር በረቱ፣ ነገር ግን ለእውነት አይደለም። ከክፋት ወደ ክፋት ይሄዳሉና እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ይሰናከላልና ባልንጀራም ሁሉ ያማልና፣ እናንተ ሁሉ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁ አትታመኑ። ሰውም ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትን መናገርም ምላሳቸው ተምሯል፣ ክፉንም ለማድረግ ይደክማሉ። ማደሪያህ በሽንገላ መካከል ነው። ከሽንገላም የተነሣ እኔን ያውቁኝ ዘንድ እምቢ ብለዋል ይላል እግዚአብሔር። ስለዚህ እግዚአብሔር እንዲህ ይላል፤ እነሆ አቀልጣቸዋለሁ፣ እፈትናቸውማለሁ ስለ ሕዝቤ ሴት ልጅ ክፋት ከዚህ ሌላ የማደርገው ምንድን ነው? ምላሳቸው የተሳለ ፍላጻ ነው፤ ሽንገላን ይናገራሉ። ሰው ከባልንጀራው ጋር በሰላም ይናገራል፣ በልቡ ግን ያደባበታል በውኑ ስለዚህ ነገር አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? ለተራሮች ለቅሶን፣ ለምድረ በዳ ማሰማሪያዎችም ዋይታን አነሣለሁ። ሰው እንዳያልፍባቸው በእሳት ተቃጥለዋልና ሰዎችም የከብቱን ድምፅ አይሰሙም። ከሰማይ ወፎች ጀምሮ እስከ እንስሳ ድረስ ሸሽተው ይሄደዋል። ኢየሩሳሌምንም የፍርስራሽ ክምር የቀበሮም ማደሪያ አደርጋታለሁ። የይሁዳንም ከተሞች ሰው የማይቀመጥባት ባድማ አደርጋቸዋለሁ። ይህን የሚያስተውል ጠቢብ ሰው ማን ነው? የአወራት ዘንድ የእግዚአብሔር አፍ ለማን ተናገረ? ሰው እንዳያልፍባት ምድርስ ስለ ምን ጠፋች? እንደ ምድረ በዳስ ስለ ምን ተቃጠለች? እግዚአብሔርም እንዲህ አለ፣ የሰጠኋቸውን ሕጌን ትተዋልና ቃሌንም አልሰሙምና ነገር ግን የልባቸውን ምኞትና አባቶቻቸው ያስተማሯቸውን በኣሊምን ተከትለዋልና። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ ይህን ሕዝብ እሬትን አበላዋለሁ፣ የሐሞትንም ውኃ አጠጣዋለሁ። እነርሱና አባቶቻቸውም ባላወቋቸው አሕዛብ መካከል እበትናቸዋለሁ፣ እስካጠፋቸውም ድረስ በስተ ኋላቸው ሰይፍን እሰድድባቸዋለሁ። እግዚአብሔር እንዲህ ይላል እንዲመጡ አልቃሾች ሴቶችን ጥሩ፣ እንዲመጡም ወደ ብልሃተኞች ሴቶች ላኩ። ዐይኖቻችንም እንባ እንዲያፈስሱ የአይናችንም ሽፋሽፍቶች ውኃን እንዲያፈልቁ ፈጥነው ለእኛ ልቅሶውን ይያዙ። በጽዮን እንዴት ተበዘበዝን? ምድርንም ትተናልና ቤቶቻችንንም አፍርሰዋልና እንዴት አፈርን? የሚል የለቅሶ ድምፅ ተሰምተዋል። እናንተ ሴቶች ሆይ የእግዚአብሔርን ቃል ስሙ፣ ጆሮአችሁም የአፉን ቃል ትቀበል። ለሴቶች ልጆቻችሁም ልቅሶውን እያንዳንዳችሁም ለባልንጀሮቻችሁ ዋይታውን አስተምሩ። ሕፃናቱን ከመንገድ ጎልማሶቹንም ከአደባባይ ያጠፉ ዘንድ ሞት ወደ መስኮታችን ደርሶአል፣ ወደ አዳራሻችንም ውስጥ ገብቶአል። የሰውም ሬሳ እንደ ጒድፍ በእርሻ ላይ ማንምም እንደማይሰበስበው ከአጫጆች በኋላ እንደሚቀር ቃርሚያ ይወድቃል። እግዚአብሔር እንዲህ ይላል፦ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅና በማስተዋሉ በዚህ ይመካ፤ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። አሕዛብ ሁሉ ያልተገረዙ ናቸውና የእስራኤልን ቤት ሁሉ ልባቸው ያልተገረዘ ነውና የተገረዙትን ሁሉ ግብፅንና ይሁዳን፣ ኤዶምያስንም፣ የአሞንንም ልጆች፣ ሞዓብንም በምድረ በዳም የተቀመጡትን ጠጒራቸውን በዙሪያ የተላጩትን ሁሉ ባለመገረዛቸው እነርሱን የምቀጣበት ዘመን እነሆ ይመጣል፣ ይላል እግዚአብሔር።